በባህር ዳር ተወልዶ ያደገው ዋሴ ሙልጌታ ከልጅነቱ ጀምሮ የማንበብና የመመራመር ፍቅር እንደነበረው ይናገራል። ነገር ግን አምሽቶ የማንበብና የማጥናት ፍላጎቱ መብራት ይቆጥራል በሚሉ ሰበቦች ይደናቀፉበት እንደነበረም ነው የሚያስታውሰው። ይሄ አባባል ታዲያ አሁን ላለበት የኃይል ቆጣቢ የሆነ የኤሌክትሪክ ምጣድ መነሻ ሆኖታል። መብራት ዋይ ይሄን ያህል ማጽናት እየፈለጉ ያሉ ያ ነገር ኤሌክትሪክ በቃ በአእምሮ የተቀርጦ ቀረ። በቃ ኢነርጂ መቆጠር የሚለው ነገር በቃ ተግባረ ገብቼ ከተግባረ ተቆጣ ሁሉ ምጣዱን ሰራ ነበርና ከዛ በኋላ በቃ ይሄ ኢነርጂን ኮንሱም የሚያደርገውን እንዴት አድርጌ ነው የምቀይረው? ፕላስ ደግሞ ትልቁ የሀገራችን ችግር የሚጨፈጨፈው እንጨት ነው። ዋናው ኤንቫሮንመንታል አክቲቪስት ምንድን ነው ምጣድ ለመጋገር የሚወጣው እንጨት በጣም ትልቅ እንጨት ነው። ሌላውም ሸክላው ምጣዱን ለመስራት ሁሉ የሚወጣው እንጨት በጣም አይለቅ እንጨት ይሄን ቴክኖሎጂ በኤሌክትሪክ ውስጤቴ ከስልሳ አመት ሙሉ እስካሁን ድረስ ግን ቴክኖሎጂ በጣም እንደ የሚያሳፍር ነው። ስንት ጊዜ ይነገራል፣ ግን አንድ ሰው ወይም አንድ ተቋም ይህንን አክሽን ውስጡ ዲዛይን ያደረገ ሰው የለም። ዋት ኤሌክትሮች ግን ያው ሀያ አመቴ ነው ካለው ምጣት ጋራ ታወዳድር። በእንጀራው ለምሳሌ ሁን በአንድ ቁራሽ እንጀራ ነው የሚያንሰው ይሄ አርባ ሴንቲሜትር ነው ልቆ፣ ሀምሳ አራት ሴንቲሜትር ነው እስከ ስልሳ ሴንቲሜትር አለ። ግን በሚዛን አድርገህ ነው እኩል ባላንስ ብናደረግ የኔን እንጀራ ሰላሳ ሁለት ዋት ነው ኮንሲም ብታደረግ and they were just ምጣድ አዲስ አበባን ብቻ በሶስት እጥፍ የኃይል ቅናሽ ያላት የዋስ ምጣድን ለመስራት ታዲያ የዓመታት የሙከራና የጥረት ጊዜውን ያሳለፈው ዋሴ ከአዲስ አበባ ወደ ካናዳ በመሄድ ኑሮውን ካናዳ ካደረገ በኋላ ጥረቱን በትምህርት በማስደገፍ ለማሳደግ ቢሞክርም የሄደበት መንገድ ግን ከተለመደው ወጣ ያለ ነበር። ይህም ሕልሙን ለማሳካት የወሰደው ምርጫ መሆኑን ይናገራል። ና ዩኒቨርሲቲ ገባው። ዩኒቨርሲቲ ደግሞ የሚያስተምረው ያን ጊዜ ሶፍትዌር ነው ወይ ሃርድዌር እና ለእኔ ላለኝ ህልም ድሪም አይሆንም። ከዛ ኮሌጅ ገባው። ኮሌጅ ሲገባ ምፈልገው ትምህርት ያገኘ ኤሌክትሮኒክስ ኢንጂነሪንግ ነው። እዛ ተማር ኮሌጅ ያን ጨረስኩኝ። ከዛ ፉል ታይም እየሰራው የተለያየ ካምፓኒ እየሰራው በፓርት ታይም ግን ቤቴ ሁሉ ጊዜ ምጣዱ ምቀጠቅጠው ምጣዱን ሳንሳሽን አንድ ጊዜ መጀመሪያ አናሎጊ የሆነ ምጣድ ሰራው። ካናዳ ገበያ ላይ ዋለ። ከዛ ከተመች ፊትባክ መጡ። ብዙ ኮምፕሌን መጣ። ያን ፕሮዳክት አልቆንኩና ወደ ዲጂታል ቴክኖሎጂ ለመቀየር ደግሞ ሌላ አመት ወሰደ። እንጀራ ማሽን ደግሞ አለኝ። እንጀራ ማሽን ውስጥ ገባሁን እና ቶሮንቶ ቱ ታውዘንድ ሲክስ ላይ ከፍቼ ዋስ እንጀራ ብዬ ይሸጥ ነበረ። በንግድ አለም ውስጥ መውደቅና መነሳት እንደሚያጋጥም ከህይወት ተሞክረው የተማረው ዋሴ የእንጀራ ማምረቻ ማሽኑ ጥሩ እየሰራ ያለ፣ የጋዝ መስመሩን በኤሌክትሪክ መስመር እንዲቀይር ከአቅሙ በላይ የሆነ ገንዘብ በመጠየቁ ምክንያት ለኪሳራ ተዳርጎ ድርጅቱን ለመዝጋት እንደተገደደም ነው የሚናገረው። ታዲያ ይሄ የመውደቅና የመነሳት የሙከራ ሂደት ገንዘቡን ብቻ ሳይሆን በኑሮ ላይ በሚደቅነው ፈተና ምክንያት ትዳሩንም አብሮ ማጣቱን ይናገራል። ዋሴ ግን ኪሱ ውስጥ የነበረችውን ሀያ የካናዳ ዶላር ብቻ ይዞ ታክሲ እየነዳና በሳምንት ከዘጠና ሰዓት በላይ እየሰራ ገንዘብ አጠራቅሞ ወደ ቀደመ ስራ መመለሱን ነው የሚያስረዳው። እዛ ምክንያት ከስር የወጣውን ፕሮጀክት ካላቆም ካልፈልግም አለችና ያን ሰዓት ገንዘቡ አብሮ ያለው እና ከዛ እንደገና ታክሲ በሳምንት ከዛ ባንክራፕሲ ያልኩኝ ካናዳ ወዲያ በአንድ ወር ያጠፋሁት ገንዘብ ሁሉን ለጠበቃ አሳሳይ በአንድ ወር ዲክሌር አፕሩቭ አደረጉ። ከዛ ደሞ ዚ ባንክ መርስ የነበረው ቆመን ማለት ነው። ከዛ ታክሲ የምሰራውና ያና ድርጌ አንድ ዓመት ከሁለት ወር ምናምን ዘጠና ምናምን ሺህ ዶላር ሀያ ዶላር ቀርቶኝ መኪና ጋዝ ሁሉ መሞላበት የለኝም። ከዛ ያን ያደረኩና ሬስቶራንት ካናዳ ዋስት በጣም ቆንጆ በኋላ ሪከቨር ማድረግ ጀምሩ፣ ግን ከዛ ዋስ ዲጂታል ምጣድ የሚለው ነ ሲንግል ፕሮጀክት የሚለው ነ እዛ ላይ ፎከስ አድርጌ ዋስ ዲጂታል ምጣድን ሰራ። የዋስ ዲጂታል ምጣድ በአሁኑ ሰዓት በአሜሪካ በካናዳና በተለያዩ የአውሮፓ ሀገራቶች የሚሸጥ ሲሆን በተለየ መልኩ በዓለም ዙሪያ ለማስተዋወቅም የማህበራዊ ድረገጹ ትልቅ ሚና እንደሚጫወት ዋሴ ይናገራል። ሶሻል ሚዲያ ማርኬቲንግ በጣም ቦበዝ ነ ሶሻል ሚዲያ ማርኬቲንግ ነው። ለምሳሌ አንድ ቢዝነስ ከፍተሽ በር ከፍተሽ የምጠብቅበት ዘመን አልኳ የስልሳ አምስት አመት ሽማግሌ ጉግል አድርገው ቤታቸው የሚሄዱበትን ሆቴል ወይም ደግሞ የሚገዙትን እቃ ሬቪው ካነበቡ በኋላ ነው ያን እቃ ሚ ስለዚህ፣ ሶሻል ሚዲያ እኔ በየቀኑ ስለ ፌስቡክ፣ ስለ ጉግል፣ ስለ ዩትዩብ ኤፍሪ አንድ ነገር ሳላነብ አልተኝ። ለምሳሌ አሁን ስዊድን ቢዝነሱ ስለሆነ ካለ ቁጭ ብዬ በአንዴ ራን አረገዋል። በአንዴ በስልክ ስልክ በስልክ አድርጌ ፕሮዳክቱን ጨርሰዋል። እና ሶሻል ሚዲያ ነው። በተጨማሪም ዋሴ በአሁኑ ሰዓት በደብረ ብርሃን ከተማ ፋብሪካ እያስገነባ ሲሆን በተለየ መልኩ የድርጅቱን ሰራተኞች ያማከለ የትርፍ መጋራት ያለበት የንግድ ሞዴል እንደሚጠቀምም ነው የሚያስረዳው። ይህ ቢዝነስ ሞዴል ሪቸርድ ብሬንሰን የሚባል

ስለ ገንዘብ ገንዘብ አለ ለሚቀጥለው ጀኔሬሽን ያልተቀየረ ቴክኖሎጂ ምን ዋሴ ሙልጌታ በቀጣይም ሕብረተሰቡና ሀገሩን የሚጠቅም ስራ ለመስራት ፍላጎት እንዳለውና የጀመረውን እንደሚያስፋፋ ገልጾ ወጣቶች የሱን ሕይወት እንደ ምሳሌ በመውሰድ ሳያቋርጡ እንዲጥሩ መክሯል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ